ሶማሊያ ውስጥ የአፍሪካ ህብረት ወታደራዊ ኃይል አዛዥ ከቅርብ ወራት ወዲህ ወታደሮቹ ፈተናዎች ቢገጥሟቸውም አህጉራዊው ተልእኮ የበላይነቱን እንደያዘ መሆኑን ገልጸዋል። አልሻባብ ባካሄዳቸው ጥቃቶች የህብረቱ ኃይል ብዙ ወታደሮች ተገድለውበታል። የሶማልኛ ዝግጅት ክፍላችን ዘጋቢ ሐሩን ማሩፍ የኃይሉን አዛዥ ፍራንሲስኮ ኬታኖ ማዴይራን አነጋግሯል። አዳነች ፍሳይ ታቀርበዋለች። ሶማሊያ ውስጥ የአፍሪካ ህብረት ሰላም ጥበቃ ተልዕኮ አሚሶም እንቅስቃሴዎች ኃላፊ ፍራንሲስኮ ካይታኖ ማዴራ የተልእኮ ወታደራዊ እንቅስቃሴ አልሸባብን ለማሸነፍ አልቻለም የሚለውን አባባል አስተባብለዋል። አሚሶም በሚገባ እያሸነፈና አልሸባብን እያሯሯጠ ነው። አልሸባብ ህልውናውን ለመጠበቅ ሲል ራሱን በአዲስ መልክ ለማዋቀር ተገዷል። የሶማሊያ መንግስት የደቡብ ማዕከላዊ ሶማሊያ 80 ከመቶ ክፍልን ይቆጣጠራል። ይህም አልሸባብ ከእነዚህ ይቆጣጠራቸው ከነበሩት ቦታዎች መባረሩንና በሚገባ እያሸነፍን መሆናችንን ያሳያል። አልሸባብ ቢያንስ በሶስት የአፍሪካ ህብረት ተልእኮ ሰፈሮች ላይ ባካሄደው ጥቃት ምክንያት የአሚሶም ወታደሮች ከተወሰኑ ከተማዎች መውጣታቸው አንዳንድ የሶማሊያ ባለስልጣኖችንና የአካባቢው ጠበብትን አሳስቧል። ለምሳሌ ጽንፈኛው ቡድን ባለፈው ወር ኤልአዴ በተባለችው ከተማ ላይ በከፈተው ጥቃት ከአንድ መቶ በላይ የሚሆኑ ኬንያውያን ወታደሮች ተገድለዋል። ማዴራ ግን አሚሶም ከከተማዎች እየወጣ ነው የሚለውን ወሬ አጥብቀው አስተባብለዋል። ወታደሮቻችንን ከአንድ ቦታ ወደ ሌላ የማንቀሳቀሱ ተግባር ለታክቲክ የሚደረግ ወታደራዊ ስትራቴጂ አካል ነው ብለዋል። የአሚሶም ወታደሮች ማርካ ከተባለችው ስትራቴጂያዊ የወደብ ከተማ ለአጭር ጊዜ ከወጡ በኋላ የአልሸባብ አማጽያን ገብተው ከአሚሶም እና ከሀገሪቱ መንግስት ጋር ይሰራሉ በሚል የጠረጠሯቸውን ሰዎች ገድለዋል። አንዳንድ የሶማሊያ ባለስልጣኖች ታዲያ ተልእኮው በህዝቡ ላይ ያለውን እምነት ሸርሽሯል ሲሉ ነቅፈው ነበር። ባለፈው ወር ኤልአዴ በተባለችው ከተማ ላይ ከተከፈተው ጥቃት ጋር በተያያዘ ከአካባቢው ህዝብ ጋር ያለውን ግንኙነት በሚመለከት የኬንያ ባለስልጣኖች ስጋታቸውን ገልጸዋል። ማዴራ ግን ኤልአዴ ላይ የተፈጸመው ጥቃት የአልሸባብ ተግባር እንጂ የህዝቡ አይደለም፣ ስለሆነም ከህዝቡ ጋር ችግር የለብንም፣ ከአካባቢው ባለስልጣኖች ጋር የበለጠ ተቀራርበን ነው መስራት ያለብን ብለዋል። አሚሶም መቼ ነው ከሶማሊያ የሚወጣው ለሚለው ጥያቄም ማዴራ ሶማሊዎች እንዲወጣ ሲጠይቁትና ተልኮውን ሲያጠናቅቅ ነው ሲሉ መልሰዋል። አሜሪካ